የአድማጮች ማህደር ጤና ይስጥልኝ የተከበራችሁ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች የመጀመሪያውን አስተያየት የምንጀምረው ፋሲል ከአዲስ አበባ በላኩት መልእክት ይሆናል። እንኳን በቅርቡ ቀዝቀዝ ባለ አከባበር ተከብረው ለዋሉት ለአድዋና ለካራማራ ድል በዓሎች አደረሳችሁ። እኛ ኢትዮጵያውያን በጋራ ያለምንም የዘርና ሃይማኖት ልዩነት ልናከብራቸው እና ልንዘክራቸው ከሚገቡ ሀገራዊ በዓሎች መካከል የአድዋና የካራማራ ድል ዋንኞቹ ይመስሉኛል። ምክንያቱ ደግሞ እንደዚህ አይነት ያሉ የድል በዓላት አባቶ አባቶቻችንና እናቶቻችን ያለ ልዩነት ለሀገር የከፈሉት ክብር የሆነ የነፍስ ዋጋ አደራው አለብንና ግን ግን እኔን የማይገባኝ ጉዳይ ቢኖር መቼም ሆነ መንግስት የድልና ሃይማኖታዊ የሆኑ የአደባባይ በዓላት ሲመጡ ያላግባብ መበርገጉን ትቶ ህዝቡን ሳያጨናነቅ ባንዲራና በዓሉን የሚያከብሩ ዜጎችን በጥርጣሬ ሳይመለከት የመሪነት ሚና ወስዶ በዓሎችን ከህዝብ ጋር ድል ባለ ዝግጅት ተረጋግቶ የሚያከብረው። እኔስ ይህ ቀን ከምር ናፈቀኝ ይላሉ ፋሲል ሰይድ አሊ የተባሉ አስተያየት ሰጪ ደግሞ እረ የመንግስት ያለህ በጣም የሚያሳዝን እና የሚገርም ነው። እኛ ቤተሰቦቻችንን ከችግር ለማላቀቅና የሀገር ሸክም ላለመሆን በማሰብ በአፋር ክልል ያን ሁሉ ግለት ተቋቁመን በጨው ስራ ተሰማርተን ያመረትነውን የጨው ምርት ሸጠን እንዳንጠቀም በጨቋኞች ታግደን ከነ ቤተሰቦቻችን ከፍተኛ ችግር ላይ ወድቀን እየተሰቃየን ነው። ለክልልም፣ ለወረዳ መስተዳደር አቤት ብንል የጥቅም ተካፋይ በመሆናል ናቸው አቤቱታችንን ማንም ሊሰማን አልቻለም ነዳጅ ገዝተን ስራውንም ማስቀጠል አልቻልም ብዙ ኢንቨስተሮች ስራውን እያቋረጡ ወጥተዋል በጣም የሚያሳዝነው የአገር ሸክም መሆናችን ነው አሁን ለረመዳን እንኳን ይከፍሉናል ብለን ተስፋ ብናደርግም የውሃ ሽታ ሆኖ ቀረ እስኪ ሰሚ ካለ አሰሙልን ይላሉ ሰይድ አሊ አሜን የተባሉ አስተያየት ሰጪ ደግሞ በጣሪያና ግድግዳ ግብርና ፕሮፐርቲ ታክስ በሚባለው መካከል ያለው ልዩነት ምንድን ነው ይህንን ብታጣሩልን ብዙ እያደናገረን ነው ሲሉ አሜን ይጠይቃሉ አሜን በተለምዶ የጣሪያና የግድግዳ ግብር ተብሎ የሚታወቀው በ1968 ስራ ላይ የዋለ አዋጅ ነው በዚህ መልክ ለረዥም ዓመታት ሲሰበሰብ ስለቆየው ግብር በደብረ ማርቆስ ዩኒቨርሲቲ የንብረት ህግ ረዳት ፕሮፌሰር የሆኑት አቶ ጥላሁን ድረስ ለዶይቼ ቨለ ከዚህ ቀደም የሚመለከተውን ማብራሪያ ሰጥተው ነበር ከሚሰበሰበው ግብር የሚወጣው ወጪ ስለሚበዛ መዘጋጃ ቤቶች ይሄንን ግብር የሚሰበስቡት አንድ ሰው ወይ የመብራት ወይ የውሃ ወይ የሆነ ነገር ፈለገና ማዘጋጃ ቤት ሲሄድ በዛ ንብረት ላይ የተጣለ ግብር ያ ግብር ታስቦ የአስር አመት ሊሆን ይችላል፣ የአምስት አመት ሊሆን ይችላል። ይችን ግብር መክፈል አለብህ ብለው ምንድን ነው ሲሉት የጣሪያ ግብር፣ የመሬት ኪራይ ብለው ያስከፍሉታል ማለት ነው። ስለዚህ አኑዋሊ የሚሰበሰብ ግብር አይደለም። ህጉ ባለመሻሩ ምክንያት ካልሆነ በስተቀር በተግባር ግን ምንም አይነት ጥቅም ያልነበረው አዋጅ ስለሆነ በኢትዮጵያ ውስጥ ስትራክቸር እንደሆነ የተሻለ ግብር የንብረት ግብር ነበረ ለማለት ያስቸግራል። አዲሱ የንብረት ግብር አዋጅ በህዝብ ተወካዮች ምክር ቤት በጥር ወር 2017 ዓ ም ጸድቁ ስራ ላይ ውሏል። ይህ የንብረት ግብር ምን እንደሆነ ደግሞ አሁንም ረዳት ፕሮፌሰር አቶ ጥላሁን ድረስ የተናገሩትን እናሰማውት። አንድ ንብረት በዓመት ውስጥ በሚፈጥረው ዋጋ በልዩነቱ ላይ ማለት ነው። ከአመት አመት በሚፈጥረው ልዩ ዋጋ ላይ የሚጣል ግብር ነው። ምክንያቱም ያ ዋጋ በምን በምን መጣ ተብሎ ይታሰባል። አንደኛ በፐብሊክ ኢንቨስትመንት ነው። በአንድ ህንፃ አካባቢ ሰፋ ያለ መንገድ ቢሰራ የቦታው ዋጋ በጣም ይጨምራል። በአካባቢው ሌሎች ግለሰቦች ቤት ቢሰሩ የዛ ቤት ዋጋ በጣም ይጨምራል። ስለዚህ በግለሰቦች ኢንቨስትመንትም በፐብሊክ ኢንቨስትመንትም ዋጋው ይጨምራል። ስለዚህ ይሄ የጨመረው ዋጋ ደግሞ አንደኛ ከግለሰቦች ከፍተኛ ጥረት ሳይጨመርበት ነው የሚጨመረው። ስለዚህ ያለውን መልካም ነው የሚያመጣው ያንን ግብር መክፈል አስገዳጅ ነው ማለት ነው። ስለዚህ ለዛ ነው ይሄ ግብር የሚጣለው። አሁን ደግሞ ከማራናታ ወደ ደረሰን አስተያየት እናልፋለን። ሰላም የዲደብልዩ ቤተሰቦች እረ ድምፅ ሁኑን ይላሉ። የዩኒቨርሲቲ ተማሪዎች በጭንቀት ልንሞት ነው። የግማሽ ዓመት ኤግዚት ኤግዛም ከተፈተን ይህው ወር አለፈን፣ ውጤት ካየንም ወር ሊሞላን ሁለት ቀን ነው የቀረን እና ያለፈን ወይም ውጤት ያመጣን ተማሪዎች ግን ምንም ቴምፖ አልተሰጠንም። ምክንያቱ ምንድን ነው ብንልም ምንም አይነገረንም። ብቻ ተፈትኖ ወደ ቤተሰብ መሄድ አስቦ የነበረ ተማሪ ለአላስፈላጊ ወጪና ያልተገባ ጭንቅ ውስጥ ነው። የሲኦሲ ፈተና ምዝገባ የሚያልቀው በሰባት ቀን ውስጥ ነው። ለምዝገባው ደግሞ ግዴታ ቴምፖ ያስፈልጋል። ኤግዚት ኤግዛም አልፈው ሳሉ በዩኒቨርስቲዎች ችግር ይኸው ሲሲ ሊያልፋቸው የቀናት እድሜ ነው የቀረው። ሁሉም ዩኒቨርስቲዎች አይደሉም የተወሰኑ ናቸው። ለማረጋገጥ ከፈለጋችሁ ጂጂጋ ዩኒቨርሲቲ በዋናነት እኔ ያለሁበት፣ ሌላም ራያ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ ና ሌሎች ደውላችሁ ማጣራት ትችላላችሁ። አደራ መፍትሄ እንድናገኝ ድምፃችንን አሰሙልን ብለዋል። ማራናታ መልእክቱን ይኸው አየር ላይ ውለናል። ጊዜው ሳያልፍ መፍትሄ ያገኛሉ ብለን ተስፋ እናደርጋለን። አቡል አህመድ፣ ከዚህ በታች ያለውን መረጃ ያገኘሁት ፌስቡክ ላይ ነው። ውሸት ይሁን እውነት አላህ ይወቀው። በአማራ ክልል ደቡብ ወሎ ዞን የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ፣ የወረዳው መርማሪ ኢንስፔክተር አቶ አዲስ ዘመንና ሹፌር አቶ ከበደ እንድሪስ በዛሬው እለት ይላሉ እሮብ እለት ከወረባቦ ወደ ቦቀቅሳ ወደ ተባለች አካባቢ እየተጓዙ ሳለ ሶስቱም ከታጣቂዎች በተተኮሰ ጥይት ህይወታቸው አለፉ ተገልጿል። ሲሉ አወል ጥቆማውን ወደኛ ልከዋል። አወል የሰሙት መረጃ ትክክል ነው። አድማጮች ማንኛውም አይነት ጥቆማ ሲኖራችሁ ልትልኩልን ትችላላችሁ። የኢሜል አድራሻችን አማሪክ አት ዲደብሊው ዶት ኮም ነው። መልእክት መቀበያ ስልክ ቁጥራችን ደግሞ 0049228429164995 ነው። አስቸኳይ ካልሆነ ደግሞ በፖስታ ቤት ልትጽፉልን ትችላላችሁ። አድራሻችን በቀጥታ ዶችቨለ አማሪክ ሰርቪስ 53110 ቦን ጀርመኒ ነው። We'll የተባሉ አስተያየት ሰጪ የተከበራችሁ የዶ ጀፈላ አዘጋጆች ልሰጣችሁ የምፈልገው መረጃ በባህር ዳር ከተማ የይዞታ ቦታ ሕጋዊ ካርታ ከተሰጣቸው በኋላ ከስታንዳርድ ወይም ከደረጃ በታች ነው፣ ከአንድ መቶ ካሬ በታች ነው በሚል ህንጻ ሹም ጽፈት ቤት ፕላን አንሰራም በማለት የበርካታ ሰዎች መብት ተነፍጎ እንዳይበደሩ፣ እንዳይሸጡ፣ እንዳይለውጡ እየተደረጉ ስለሆነ ለሚዲያ ጆሮ ያለው አመራር ካለ ቀርቦ ችግራችንን የፍታለን፣ ይላሉ ቲንክ ቲንክ። አሁን ደግሞ የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ ወደ ላኮት አስተያየትን፣ እለፍ መኖርን ስንሻ ሞት መኖሩን አንዘንጋ ይላሉ። በአብዛኛው በሀገራችን የምናየውና የምንሰማው ሁሉ አሳዛኝና ከሰብአዊነት አፈንግጦ የወጣ ነው። ሰዎች በማንነታቸው አላስፈላጊ በደልና ርኅራሂ የጎደለው ግድያ ይፈጸምባቸዋል። ቤት ንብረታቸው ህጋዊነት በሌለው ሁኔታ ይፈርሳል፣ ይመዘበራል። ፍርድ ቤቶች የፖለቲካው ጥገኛ ናቸው። ኢሞራላዊ የሆነ ፍርድ ይፈርዳሉ። አንድ ጉዳይ ለማስፈጸም የተራዘመና የተንዛዛ ቀጠሮ ይሰጣሉ። አይድር ስቦትና እግር ጥሎት ወይም ጉዳይ ገጥሞት ወደ ፍርድ ቤቶች አካባቢ ጎራ ቢሉ የሚተራመሰው ህዝብ ከፍርድ ቤት ውጭ በሌላ ስራ ላይ የተሰማራ ዜጋ አለ ወይ ብለው ራስን ለመጠየቅ ያስገድዳል። ለነገሩማ ፍርድ ቤቶችን ብቻ አነሳው እንጂ በማዘጋጃ ቤቶች፣ በከተማ ልማቶች፣ በፖሊስ ጣቢያዎች፣ በሆስፒታሎች፣ በቀበሌዎች ያለው ሁኔታ ፍርድ ቤቶች አካባቢ ከሚስተዋለው ሁኔታ ቢከፋ እንጂ የተለየ አይደለም። መሬት ነክና በመሬት ጉዳዮች ዙሪያ ያለው ትርምስምስ አሳብዶ ልብስን ያስጥላል። አገሪቱን ለእንደዚህ ያለው የጦርነት አዙሪት የጣላትም ይህ አይነቱ የተንዛዛ አስተዳደራዊ በደል ነው። በዚህ ጉዳይ ዙሪያ መንግስት ጠንካራ አቋም ይዞ ካልተንቀሳቀሰ አሁን የሚታየው ማህበራዊና ፖለቲካዊ ቀውስ ወደ ጤናማ ሁኔታ ይመለሳል ብሎ ማሰብ ላም አለኝ በሰማይ ይሉት አይነት ከንቱ ምኞት ነው የሚሆነው። አገራችን በዘርፈ ብዙ ችግሮች ተወጥራ ተይዛለች። ለዚህ ግዙፍ ችግር የዳረጋት ደግሞ በዘፈቀደ የግብር ይውጣ የሚሰራ ስራ ነው። የስራ እድል በትምህርትና በችሎታ ሳይሆን በዘር ቆጠራ፣ በቋንቋና በሃይማኖት ሆኗል። የተማረው ዜጋ በየበረንዳው ፀጉሩን እየገመደ ህይወቱን በቁዘማ ይገፋል። በአንድ ወቅት ወደ ውልና ማስረጃ መስሪያ ቤት ሄጄ የገጠመኝ ሁኔታ ለዚህ ሁነኛ ማስረጃ ሊሆን ይችላል ሲሉ ይህንን ያብራራሉ አንድ ኮምፒውተር ሰራተኛ ተብላ የተመደበች ልጅ ኮምፒውተሩ ከምቹ ጠረጴዛ ላይ ከፊቷ ተቀምጧል። ግን ያንን ኮምፒውተር በአግባቡ መጠቀም አትችልም። ምንትውም ብለው ከቦታው እንደመደቧት ግልጽ አይደለም። ባለጉዳይ ነኝና ከፊት ለፊቷ ካለ ምቹ ወንበር ላይ ደልደል ብዬ ተቀምጬ ብጠባበቃት ስራውን ልትሰራ አልቻለችም። ትግስቴ ተሟጠጠና የኔ ልጅ ቶሎ በይንጂ ጊዜ ገደልን እኮ አልኳት። መልስ የለም ለተወሰነ ጊዜ በዝምታ ከቆየች በኋላ ወረቀቱን መልሳ ለእንደዚህ ያለች ልጅ ስጣት አለችኝ እኔም ውስጤ የጨሰ ለተባለችው ልጅ ወስጄ የሰጧት የተባለችው ልጅ እሷስ ደሞዝ ይከፍላት የለም እንዴ ለምን አትሰራም ብላ እራስ ነብር ሆና ተነሳችብኝ እኔም መብት አልለው መለማመጥ የእርሷን ከርማ አቤት አቤት ማለት ጀመርኩ ብዙም ሳይቆይ ከርማ ወረደላትና ሰርታ ሰጠችኝ። ተመስገን ጌታዬ ብዬ ፈጣሪን አመስገኘ ወዲህ ወዲያሳ ላይ ቶሎ ወጥቼ ሄድኩኝ። ችግሩ የችሎታ ማነስ ብቻም አይደል፣ መልካም አስተሳሰብ የለም። መልካም አስተሳሰብ የሚኖረው መልካም አፈጻጸም ሲኖር ነው። ተገቢውን ሰው በተገቢው ቦታ ማስቀመጡ ለመልካም ፍጻሜ ያበቃል። ያለ መልካም አስተሳሰብ መልካም ስራ ይኖራል ተብሎ አይታሰብም። መጥፎ ነገሮች ሁሉ እየተለመዱ መጥተው የህይወታችን አካል አድርገናቸዋል። ሰው የልማድ ባሪያ ሳይሆን በነጻነት ህጉንና ስርዓቱን እያሻሻለ ከህይወቱ ጠቃሚ ልምዶችን ቀስሞ የተመቻቸ ሁኔታ መፍጠር አለበት። ያ ካልሆነ ግን በህይወት እያለንም ሆነ ከህልፈተ ህይወት በኋላ ለቀጣዩ ትውልድ ትተን የምናልፈው ምንም ሊኖር አይችልም። የሰዎችን ህልም አሰናክለን እኛ ለመኖር ስንሻ ሞት መኖሩንም መዘንጋት የለብንም። ቸር እናስብ፣ ቸር እንመኝ ብሏል መቶ አለቃ ውቤ ታሪኩ። በዚሁ አረፍተ ነገር እኛም የዛሬውን ዝግጅት እናጠናቅ። ልደት አበበ ነኝ። ጻፉልን ወይም ደውሉልን። መልካም ሳምንት።